የምክር ቤት አባላቱ በፕሬዝዳንቱ ንግግር ላይ ተመስርተው በርካታ ጥያቄዎችን አንስተዋል። ከተነሱት ዋና ዋና ጥያቄዎች የአገሪቱ የውጭ ንግድ ሚዛን መዛባትን ይገኝበታል። ለዚሁ ጥያቄ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰፊ ማብራሪያ የሰጡ ሲሆን የተወሰነውን ክፍል እናስደምጣችሁ። ይሄ መዛባት ካልተስተካከለ ኢኮኖሚያችን ውስጥ ከፍተኛ መመሰቃቀል የሚፈጥር ነው። ስለዚህ የውጭ ንግድ ሚዛን ወይም የኤክስፖርትና የኢምፖርት የሁለቱ መካከል ያለውን ክፍተት ማጥበብ በጣም በከፍተኛ ደረጃ ይጠበቃል። ይሄን የምናደርግበት ዋናው ምክንያት አገራችን በከፍተኛ ፍጥነት እያደገች ያለች ሀገር ናት። ስለዚህ ከውጭ የምናስገባው ሀብት በጣም ከፍተኛ ናቸው። ይህንን ለመሸፈን የሚያስችል የውጭ ምንዛሪ በወጪ ንግድ አማካኝነት የማናገኝ ከሆነ በሂደት ልማታችን ተንገራግጮ የሚቆሙበት እድል ስላለ ነው። ከዚህ አኳያ የወጪ ንግዳችንን እናሰፋለን ብለን የያዝናቸው እቅዶች አሉ። እነዚህን እቅዶች በከፍተኛ ደረጃ ማሳካት የሞት የሽረት ጉዳይ ተደርጎ መወሰድ ያለበት ነው። አሁን በሀገሪቱ የተከሰተው የዝናብ እጥረት በተመለከተም የሕዝቡ የእርስ በርስ መተጋገዝን ጨምሮ በመንግስት በኩል የግብርና ልማቱን በማጠናከር በዘላቂነት ለመፍታት እየተጣረ መሆኑን፣ በዚሁ ለተጎዱትም ከብሔራዊ ክምችት ከዓለም ገበያ በመግዛትና በሴፍቲኔት ፕሮግራም በሰው ላይ የሞት አደጋ ሳይደርስ ድጋፍ እየተደረገ መሆኑን አስረድቷል። አገሪቱ ለተለያዩ እንቅስቃሴዎች የምትወስዳቸው ብድሮች ጫና ላይ አይጥላትም ወይ ተብሎ ከአንድ የምክር ቤት አባል ለቀረበ ጥያቄ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲመልሱ የአገራችን የእዳ ጫናን በተመለከተ ከሌሎች አገሮች ለየት የሚልበት የራሱ ባህሪ አለ። አገራችን የምትበደራቸው ብድሮች በአብዛኛው የሚሄዱት ለመንግስት የልማት ኮርፖሬሽኖች ነው። ሌሎች አገሮች ላይ መንግስታት የሚበደሩት ብድር የሚሄደው ለደሞዝና ስራ ማስኬጃ ክፍያ ነው። ስለዚህ በሁለታችን መካከል ያለው የብድር አወሳሰድ ጉዳይ መሰረታዊ ልዩነት አለ። እኛ በምንም መልኩ የስራ ማስኬጃና የመንግስት የቀን ተቀን ወጪን በብድር የማንሸፍን አገር ነው። ስለዚህ አገራችን የምትወስዳቸው ብድሮች በሙሉ ማለት ይቻላል ለቴሌኮም ማጎልበቻ ነው። ይሄ ማለት ደግሞ ተመልሶ ሞባይል ተጠቃሚው በሚከፍለው ዋጋ እዳችንን ለመመለስ የሚያስችል ቁመና ላይ ያኖረናል። በተመሳሳይ መንገድ ለኃይል ማመንጫ ግድቦችና ለኃይል ማስተላለፊያ መስመሮች የምንወስደው ብድር እንደዚሁ ኃይል አመንጭተን ለተገልጋይ የምንሸጠው በመሆኑ ኮርፖሬሽኖች በትርፍ የሚሰሩ እንደመሆናቸው መጠን መልሶ የመክፈል አቅማቸው ከፍተኛ ነው። ሁሉም የመንግስት የልማት ድርጅቶቻችን የኮርፖሬት አስተዳደርና ፋይናንስ ሁኔታቸው ልክ እንደ ኢትዮጵያ አየር መንገድ አሁን ደግሞ የኢትዮጵያ ቴሌኮም እየሄደበት ባለ አቅጣጫ የሚሄዱና እዛ ደረጃ የሚደርሱ ከሆነ መንግስት ዋስትና ሳይገባበት ብድር መውሰድ የሚችሉ እንደመሆኑ መጠን በመንግስት ላይ የመንግስት እዳ ጫና አይሆንም ማለት ነው። ሌላው በፕሬዚደንት ዶክተር ሙላቱ ተሾመ ንግግር የተካተተው ከተቃዋሚዎች ጋር አብሮ የመስራትን ጉዳይ ነበረ። ይህ በምን አይነት ሁኔታ ላይ ይገኛል ተብሎ ለቀረበ ጥያቄም በእኛ እምነት መንግስት ማድረግ የሚችለው ሁሉንም የፖለቲካ ፓርቲዎች መጋበዝ ያዘጋጀናቸውን ሰነዶች መላክ፣ አንብበው፣ አጥንተው፣ ተዘጋጅተው መጥተው ከኛ ጋር እንዲወያዩ የማድረግ ነው። ከዚህ አኳያ በህጋዊ መንገድ በሀገራችን ለመንቀሳቀስ የተመዘገቡ ምርጫ ቦርድ ለሚያውቃቸው ለሁሉም ፖለቲካ ፓርቲዎች ሰነድም ጭምር ተልኮላቸዋል። ስለዚህ እጅግ አብዛኛዎቹ በዚህ ውይይት መጥተዋል። የተወሰኑቱ አልመጡም። እንግዲህ የተወሰኑቱ ያልመጡት የራሳቸው ምክንያት አለ። አንዳንዱ በሚዲያ እንደምንሰማው ያቀረቡት ምክንያት ውሃ የሚቋጥር አይደለም። ውሃ የሚቋጥር አይደለም ያልኩበት ዋናው ምክንያት ይሄ መንግስት በህጋዊ መንገድ ያልተመ ያልተመረጠ መንግስት ስለሆነ ህጋዊ መንገድ ካልተመረጠ መንግስት ጋራ ለመነጋገር አልመጣም ነው ያሉት። እንግዲህ የትኛው መንግስት ይህን አገር እያስተዳደረ እንደሚመጡ ወደፊት እናያለን። ወደፊትም ክፍት የቴሌቪዥን የፖሊሲ ክርክሮች ይኖሩናል። እነዚህ ክርክሮችም ላይ እንጋብዛለን። መሳተፍ የሚፈልጉት ጋራ ማብረን እንሰራለን። ሌሎች መድረኮችም አገራዊ የሆኑ ጉዳዮችም ላይ እንደዚሁ መድረኮች እየተከፈቱ በጋራ እንወያያለን። ከዚህ በተጨማሪ በቤቶች ልማት፣ በወጣቶች የስፖርት ማዘውተሪያ ስፍራዎች፣ የስራ ፈጠራ፣ የዳያስፖራው ተሳትፎ በተመለከተና ሌሎች ጉዳዮች ላይ ለቀረቡ ጥያቄዎችም ሰፊ ማብራሪያ ሰጥቷል። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ